ዓለም አቀፍ ሕግ ጥገኝነት ፈላጊዎች ጉዳያቸው ሳይታይ በግዳሽ ከገቡበት ሀገር እንዳይባረሩ እንደሚከለክል ሂውማን ራይትስ ዎች ያመለክታል። የሱዳን መንግስት ወደ ግዛቱ የገቡ 442 ኤርትራውያን ይህን እድል ሳያገኙ ሰሞኑን ወደ ሀገራቸው እንደመለሳቸው ነው ሂውማን ራይትስ ዎች ይፋ ያደረገው። ከመካከላቸው ስድስቱ በተባበሩ መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር የተመዘገቡ እንደነበሩም ጠቅሷል። ተመሳሳይ ጣ ሊደርስባቸው እንደሚችል የጠቆመውን 64 ኢትዮጵያውያን ዩኤንኤችሲአር እንዳያገኛቸው የሱዳን መንግስት በማገድ ማሰሩንም አመልክቷል። የድርጅቱ የአፍሪካ ጉዳይ ዘርፍ ምክትል ዳይሬክተር ሌስሊ ሌፍኮቭ ለሱዳን ይህ የመጀመሪያ አይደለም ይላሉ። የሱዳን መንግስት ኤርትራውያንና ኢትዮጵያውያንን ወደየ ሀገራቸው ሲመልስ ይህ የመጀመሪያ አይደለም። ሆኖም ግን የሚያሰጋው የተለመደ አካሄድ አካል መሆኑ ነው። ምክንያቱም በግንቦት ወር አንድ ጊዜ ብቻ ሳይሆን ኤርትራውያንን ወደ ሀገር የመመለስ በርካታ አጋጣሚዎችን መዝግበናል። እናም በሱዳን መንግስትና ወደ አውሮጳ የሚደረገውን ስደት የመቀነስ ሀሳብ ባላቸው የአውሮጳ ሀገራት መካከል በቅርቡ ከተደረገው አዲስ መርሃ ግብርና ትብብር ጋር ግንኙነት ሳይኖረው አይቀርም የሚል ስጋት አለን። ወደ አውሮፓ የሚገባው የስደተኛ ቁጥር እየጨመረ መሄዱ ስጋት የፈጠረባቸው የአውሮፓ ሀገራት ከአፍሪካውያን መሪዎች ጋር በተለያዩ ጊዜያት በዚህ ጉዳይ ላይ መነጋገራቸው ይታወሳል። ባለፈው ኅዳር ወር ማልታ ላይ በተካሄደው የቫሌታው ጉባኤ ይህን ዋና ጉዳይ አድርገው ከአፍሪካ መሪዎች ጋር የተነጋገሩት የአውሮፓ ህብረት መሪዎች እስከ ሁለት ቢሊዮን ዩሮ ለመስጠት መዘጋጀታቸውን ይፋ አድርገዋል። እንዲያም ሆኖ በምን መልኩ ተግባራዊ ሊሆን እንደሚችል የተነገረ ዝርዝር መረጃ የለም። ሌስሊ ሌፍኮቭ የሱዳንን እርምጃ በቀጥታ ከዚህ ስምምነት ጋር ለማገናኘት ያዳግታል ነው የሚሉት። እንዳልኩት ሱዳን ኤርትራውያንን ወደ ሀገራቸው ስትመልስ የመጀመሪያ ጊዜ አይደለም። ግልጽ የሆነ ግንኙነት ከዚህ ጉዳይ ጋር አለ ብሎ ለማሰብ ጥንቃቄ ማድረግ ያስፈልጋል። ምክንያቱም በ2014 እና በ2011ም በተመሳሳይ ሁኔታ በማሰር ወይም ከጥገኝነት ሰጪ ተቋማት ጋር እንዳይገናኙ በማድረግም ኤርትራውያንን ወደ ሀገራቸው መመለሳቸውን እናውቃለን። እንዲያም ሆኖ በሱዳንና በአውሮፓ ህብረት ሀገራት መካከል ይህ ትብብርና መርሃ ግብር በመኖሩ እንዲህ ያለውን እርምጃ በተደጋጋሚ ልናይ እንችላለን የሚል ስጋት ግን አለ። ከሶስት ሳምንታት በፊት የሱዳን ባለስልጣናት ወደ ሊቢያ ሊሻገሩ ያለሙ 377 ስደተኞችን ዶንጎላ በተባለች የድንበር ከተማ ይዘው ማሰራቸውን ዩኤንኤችሲያር ያመለክታል። 313ቱ ኤርትራውያን ናቸው። ቀሪዎቹ ኢትዮጵያውያን ሲሆኑ በሕገ ወጥ መንገድ ወደ ሱዳን በመግባት ተከስሰዋል። ወደ ኤርትራ የተመለሱት ስደተኞች እጣም ሆነ የታሰሩት ምን ሊሆን ይችላል? ኤርትራን በሚመለከት እኛም ሆንን የስደተኞች ከፍተኛ ኮሚሽኑ የረዥም ጊዜ ስጋት አለን። ወደ ኤርትራ የተመለሱት እስራት ስቃይና እንግልት ሊገጥማቸው ይችላል። ባለፉት ጊዜያት የኤርትራውያን የጥገኝነት ጥያቄያቸው አዎንታዊ ምላሽ ከሚያገኝባቸው ምክንያቶች አንዱም ይህ ነው። ኢትዮጵያውያኑን ስንመለከት የተደባለቀ የስደት ሁኔታ ነው። የተሻለ የኢኮኖሚ እድል ለማግኘት የሚሰደዱ አሉ። የሚደርስባቸውን ክስ በመፍራት የሚሰደዱም አሉ። እርግጥ ኢትዮጵያ ውስጥ የሚፈጸም ከፍተኛ የሰብአዊ መብት ጥሰትን የሚሸሹም አሉ። እናም ከተመለሱ መጥፎ የሆነ ይዞታ ይጠብቃቸዋል ብለን እንሰጋለን። ለዚህም ነው ይላሉ ሌቭኮቭ። ዩኤንኤችሲአር የታሰሩትን ኢትዮጵያውያን ስደተኞች በማግኘት ለስደት ያበቃቸውን ምክንያት ማጣራቱ በጣም የሚያስፈልገው ሁማን ራይትሶች ከዚህ በፊት ወደ ኤርትራ የተመለሱ ጥገኝነት ፈላጊዎች የደረሰባቸውን እንግልት ቢጠቅስም ሰሞኑን የተመለሱት ተሰዳጆች እጣ ፈንታ ምን እንደሆነ ድርጅታቸው የደረሰው መረጃ እንደሌለ ግን ሌቭኮቫ አመልክተዋል። የሱዳን እርምጃ በምን መልኩ ሊስተካከል ይችል ይሆን? ምን እየተደረገ ነው? ለሚለው የሚሰጠው ትኩረት ጠቃሚ ነው ብዬ አስባለሁ። በሱዳንና በአውሮፓ ወይም በሌሎች ሀገራት መካከል ውይይት የተካሄደበት መርሃ ግብር ምናልባት ጥሩ ሊሆን ይችላል። እስካሁን ስለ መርሃ ግብሩ ዝርዝር ምንም አናውቅም። ሆኖም ግን እጅግ በጣም በጥንቃቄ ሊከናወን ይገባል። እናም እንዲህ ያለው ትብብር ለሱዳንም ሆነ ለሌሎች ሰዎች ጥገኝነት የመጠየቂያ ምንም እድል ሳያገኙ እንደፈለጉ ወደ የሀገራቸው መመለስ እንደሚችሉ የሚያደርግ መልእክት ማስተላለፍ የለበትም።